ጸሐይና ከሰሜን በኩል የሚነፍሰው ነፋስ እኔ ነኝ ጠንካራ፣ እኔ ነኝ ጠንካራ በሚል ይከራከሩ ነበር። በዚህ ጊዜ አንድ መንገደኛ የብርድ መከላከያ ልብስ ለብሶ ይጓዝ ነበር። ከዚያም መንገደኛው ለብርድ መከላከያ ለብሶ የሚሄደው ልብስ ቀድሞ ያስወለቀ በጥንካሬ ይበልጣል በሚል ተስማሙ። በዚህም መሰረት ከሰሜን በኩል የሚነፍሰው ነፋስ ባለ በሌለው ጉልበት በኃይል ነፈሰ። ሆኖም ግን በኃይል በነፈሰ ቁጥር መንገደኛው የባሰውኑ በለበሰው ልብስ ይጀቦውን ጀመር። በመጨረሻም ከሰሜን በኩል የሚነፍሰው ነፋስ በገንዛ ፈቃዱ አቆመ። ጸሐይም በተራዋ ወጣችና ሙቀቷን ማውረድ ስትጀምር መንገደኛው ምንም ሳይቆይ ወዲያውኑ የለበሰው ልብስ አወለቀ። በመጨረሻም ከሰሜን በኩል የሚነፍሰው ነፋስ ጸሐይ በጥንካሬ ከሱ የምትበልጥ መሆኗን ያለ ውድ በግድ አመነ።